የብዙ ኢትዮጵያውያን ሕይወት በጠፋበት የሰሞኑ የኦሮሚያ ሁከት እንዲሁም በጠንካራና ዘላቂ መፍትሄዎቹ ዙሪያ ትኩረት በማድረግ የተካሄደ ውይይት ነው። ተወያይ የእርቀ ሰላም ኮሚሽን ምክትል ሰብሳቢ የትነበርሽ ንጉሤን። የትነበርሽን ያወያየው አሉላ ከበደ ነው። የትነበርሽ ንጉሤ የእርቀ ሰላም ኮሚሽን ምክትል ሰብሳቢ፣ በኢትዮጵያ ጉዳዮች በንቃት ትሳተፊ ያለሽ፣ እጅግ የሚያሳስብ ሁኔታ ውስጥ ሆነን ነው ይህን ውይይት የምናድርገው። ባለፈው ሳምንት በተለያዩ የአገሪቱ ክፍሎች ውስጥ አሰቃቂ ጥቃቶች የተፈጸሙበት በርካቶች ህይወት የጠፋበት ሳምንት ሆኖ አልፏል እስኪ አንቺ እስከ ተረዳሽው ባለፈው ሳምንት የሆነውንም ሆነ ዛሬ በአገር ውስጥ የሚታየውን ስጋት የነገሰ የሚመስልበትን ሁኔታ ከምትረጅበት እንደርደር አመሰግናለሁ አሉላ ቀደም ሲል አንተም እንደገለጽከው ከጊዜ ወደ ጊዜ መጠኑ እየጨመረ እና መልኩ እየተቀያየረ የመጣ ከፍተኛ የሆነ የሰላም እጦት እና ያለመረጋጋት በጣም ይታያል። ይሄ ደግሞ በተለይ እዚህ ቦታ ይሻላል፣ እዚህ ቦታ ይብሳል የምትለው ልዩነት ሳይኖረው በተለያየ ጊዜ በተለያየ ስፍራ የሚኖሩ የሀገራችን ህዝቦች ላይ ከፍተኛ አለመረጋጋት እና ደግሞ በጣም ኢሰብአዊ የሆነ ጭካኔያዊ ድርጊት ከለት ወደ ለት እና ያለን እና ይህ በጣም የሚያሳዝን ነው። በጣም በሚያስጨንቅ መልኩ እገሌ ነው አድራጊ፣ እገሌ ነው ተጎጂ ብለህ መስመር ለማስያዝ የማይመች ነው እና ሁሉም ቤት ተንኳክቷል ብዬ ነው የማስበው። ያለፈው ሳምንት ብቻ ሳይሆን ቀደም ብሎም አሁን ያለው የሀገሪቷን የግጭት ዘዋር ስትመለከተው ከጊዜ ወደ ጊዜ መጠኑ እየጨመረ አሳሳቢነቱ እየጨመረ እና የሚያደርሰው የጉዳት መጠን እየጨመረ ነው የሄደውና በተለይ ደግሞ እንደኛ አይነት ብዙ እድል ያላት ሀገር በሌሎች የውጭ አካላት ሳይሆን በእኛ በልጆቿ ምክንያት እንቅልፋታ የምታድር ሀገር ማሰብ በጣም ጨንቃል እና አሳሳቢ ነው። ምንም ጥያቄ የለውም። ማቅለልም አይቻልም ግሀት ስለሆነ ያለውንም ሁኔታ መሸፋፈን የሚቻልበት ሁኔታ ውስጥ ያለን አይመስለኝም እና እርግጥ ነው ከበድ ያለ መስመር ላይ እየቆምን ይመስላል። እንደ ሀገር አገር እንቅልፋታ ስታድር ብለሻል። የት ነበርሽ? ብዙዎች እንቅልፋታው የሚያድሩበት ሁኔታ የተፈጠረ ይመስላል። በተለይ በሰላም ጉዳይ ላይ እንደሚሰራ ሰው በርቀ ሰላም ኮሚሽናችሁም በግልም ኢትዮጵያ ውስጥ ያሉ ችግሮች እንዲፈቱን በሚደረጉ ጅምሮች ውስጥ በንቃት እንደሚሳተፍ ሰው የችግሮቻችን መንስኤ በቅጡ የተረዳን አይመስልም። ሀገር ውስጥ የተለያዩ ፍላጎቶች የሚያንጸባርቁ ቡድኖች ይታያሉ። በሺዎች የሚቆጠሩ ስራ የሌላቸው ወጣቶች አሉ። አንድ ቡድን ከሌላው ጋር በቅራኔ ውስጥ የሚተያይበት አንድ ቡድን ሌላው ላይ በአደባባይ የሚቃጣ አደጋ ያለ የሚመስል ነገር በተደጋጋሚ እየተሰማ ያለበት ሁኔታ እነኚህ ሁሉ ተነባብረው አንዱ ለሌላው የሚመጋገብ የሚመስል በትንሹ የሚለኮስ ያልተጠበቀ አደጋ እንዲከተል የሚጋብዝ ይመስላልና፣ አንቺ እስከ ተረዳሽው በእርቀ ሰላም ኮሚሽናችሁም የተደረጉ ጥናቶችም ካሉ እንዲህ ካለው አሳሳቢ ሁኔታ ወደ ሌላ አሳሳቢና አደገኛ ምናልባትም መመለስ የማይቻልበት ሁኔታ ውስጥ እንዳይገባ በቅጡ ለመረዳት የሚታወቁ ነገሮች አሉ ወይ? መንስኤዎቹ ምንድን ናቸው የሚለውን ለመረዳት አቅም አግኝተን የሆነ የት ነበርሽ ትክክል ነው። አሁን የመረዳት መጠናችን ትክክለኛው ደረጃ ላይ መድረስ መቻል አለበት። የሚጠብቀንን ነገር ማየት መቻል አለብን እና ያው የነ ጥያቄዎች ይኖራሉ። በማንኛውም ማህበረሰቡ ጥያቄዎች አሉ። አሜሪካ ነግማገር አለ አደል አሁንም ጥያቄዎች አሉ። ግን ትክክል ጥያቄዎቻችንን በሰለጠነ መንገድ መፍታት መቻል ነው ስልጣኔ እንጂ ጥያቄዎቻችንን፣ የኔን ጥያቄ ለመመለስ የሌላን ሰው ጥያቄ መሰረዝ አይጠበቅብኝም። ስለዚህ ኢትዮጵያ እንደ ሀገር እጣፋንታችን የጋራ ነው የሚል ስኖነት አለኝ እና ያንን ለማድረግ ምንድነው፣ ሰላም በባህሪው በተለይ እርቅን የመሰለ ደግሞ ሰላም ከልብ የመነጨ እርቅን ለማንጣት የሁሉንም ሰው ይሁንታ ይጠይቃል። ጠብ ግን ወይም ደግሞ ግጭት ግን ብዙ ሰው አይፈልግም። በትንሽ ተዋንያን ብዙዎችን መድረስ ይችላል፣ ግጭት። ስለዚህ በጣም ከባድ የሚያደርገው የእርቀ ሰላሙን መንገድ የእያንዳንዳችንን ይሁንታ መጠየቁ፣ የጥቂት ሰዎች ይሁንታን አለማግኘት የእርቀ ሰላም ሂደቱን ያከብደዋል። ለእኛ እንደ እርቀ ሰላም ኮሚሽን ያለንበት ሁኔታ ምንድን ነው ማለት፣ አሁን እርቀ ሰላም ለመስራት ዘላቂ የሚባለውን እርቅ ነው እኛ የምናስበው ና አሁን የዕለት ሰላም ጥያቄ ውስጥ የገባበት ሁኔታ ነው ያለው። እና ያም ሆኖ ግን የምንችላቸውን የቅድመ ዝግጅት ስራዎች እየሰራን ያለ ነው። ህብረተሰቡንም ተስፋ የሚያስቆርጠው እርቀ ሰላም ኮሚሽኑ የታለ የሚል በጣም ተደጋጋሚ ጥያቄ እንሰማለን። እና በነገራችን ላይ እርቀ ሰላም ኮሚሽኑ ያው ከተለያየ ቦታ የመጡ ሰዎች እና ለሀገራቸው የሆነ ነገር አድርገዋል ተብሎ የሚታሰቡ ሰዎች ናቸው እዛ ጋ ያሉት። ግን እርቀ ሰላም ሊረጋገጥ የሚችለው በአርባ አንድ ሰዎች አይደለም። እያንዳንዳችን ቤታችን ውስጥ አልጋ ላይ የቀሩት ሽማግሌ አባት ለእርቀ ሰላም ሚና አላቸው እና መጀመሪያ የእርቀ ሰላም ልብ ያስፈልጋል። ያ ልብ ደግሞ ገድሎ የማሸነፍ ሳይሆን የመሸነፍ የትላንት ታሪካችንን ተመርኩዘን ለመገዳደል ለመጠፋፋት ሳይሆን የነገ ብሩህ ተስፋችን ይዘን ትላንታችንን ግን አክመ ነው ምክንያቱም መታከም አለበት። ዝም ብሎ የሚታሸቁትን ነገ አክመ ነው ወደፊት እንሄድ፣ የሚል ነገር ነው ያለን። እና ትልቁ መስተመር ያለበት ለሰላም የእያንዳንዳችን እጅ ጠቃሚ ነው። ለግጭት ግን የአንድ ሰው እጅ በቂ ነው። ስለዚህ ይህንን በመረዳት ሁላችንም አንዳችን አንዳችንን ከመኮንን፣ አንዳችን አንዳችንን ከማኮሰስ ወጥተን የመጣልበት መንገድ በጣም ከባድ ነው። ስለዚህ ያንን መንገድ እንዳንደግመው ወይም ደግሞ ሊመጣ ሊሆን የሚችለው ነገር በጣም ከዚህ የከፋ ሊሆን ስለሚችል ያንን እንዳንደግመው ጥንቃቄ እንዴት እናደርግ? አሁን በዚህ በትንሽ ቀንም በነዚህ ወራት እንኳ ብዙ ነገር አጥተናልና ከዚህ በኋላ የባሰ ነገር እንዳናጣ በተለይ በተለይ ሁላችንንም ተሸክማን የምታጥረው ሀገራችንን እንዳናጣት አንዱ አንዱን ከመኮንን አንዱ አንዱ ላይ ነግሶ ለመታየት ከሚደረግ ሩጫ ተቆጥበን ሁላችንም ብቅ ብለን ሀገራችንን ከፍ ማድረግ የምንችልበት የጋራ ታሪክ አብረን የምንጠቅስበት የጋራ ሀዘን ምዕራፋችንን የምንዘጋባቸውን መጽሐፍቶች መጀመር አለብን ብዬ አስባለሁ። ቢያንስ እኛ እኛ ነን፣ ግን ልጆቻችን ይሄ አይገባቸውም። የእኛ ትውልድ ታሪክ ተብሎ የሚጻፍለት እርስ በርስ የመገዳደል ታሪክ መሆን የለበትም። ለምን ትናንት የነበረውን የእርስ በርስ መገዳደል ታሪክ መደምደም ካለብን እርስ በርስ መገዳደል ድጋሜ ልንደምድመው አዲስ ምዕራፍ ነው የምንከፍተውና በኔ በኩል ዝቅ ማለት ይጠይቃል። በእኔ በኩል መሸነፍ ይጠይቃል። በእኔ በኩል ከኢጎ በላይ ሀገርን ማሰብ ከራሳችን ጥቅምና ከራሳችን ፍላጎት ወይም ከራሳችን አጀንዳ በላይ ሀገርንና ብዙሀንን የማስቀደም ነገር ይጠይቃል። በዚህ ውስጥ ምሁራን በጣም ትልቅ ድርሻ አላቸው። ፓወር ወይንም አቅም የምንለው በጣም በብዙ መልኩ ነው። ገንዘብ ያለው ሰው የገንዘብ አቅም አለው። ተከታዮች ያሉት ሰው ሶሻል ፓወር አለው። ለምሳሌ አንድ የሃይማኖት አባት በስራቸው በጣም ብዙ ሰዎች አሏቸው። አንድ ሼክ በስራቸው እንደዚህ በጣም ትልቅ ጀማ አላቸው። እና ያንን የተሰጠነን አቅም በሆነ አጋጣሚ ለፍተንም ሆነ ተሰጥቶንም ሆነ ያገኘነው አቅም ሙሉ በሙሉ ለመልካም በመጠቀም ይችን ያለንባትን የመስቀል መንገድ በጥንቃቄና በብልሀት ማለፍ ይጠይቃል ብዬ አስባለሁ። ትልቁ ብልህነት ግን በዚህ ሰዓት ጎህን እኛም እኮ እንደ ሰው ማለት የምንፈልገው እንደ ሰው መሆን የምንፈልገው ብዙ ነገር አለን። ግን ይሄ ከእልህና ከስሜታዊነት በጸዳ መልኩ እስቲ ዛሬ ና ይዝክልበል ና ገሌን ላሳልፈው የሚል በመሸነፍ የመብለጥ አይነት ስልት የሚጠይቅ ጊዜ ላይ ነን ብዬ አምናለሁ። ለሚበልጥ አላማ መሸነፍ ነው ማሸነፍ የሚል ሀሳብ ነው ያስረገጥሽው። የት ነበርሽ? ምናልባትም ከጊዜው ጋር የሚሄድ ራቅ ያለውንም መንገድ ለሚመለከት ተገቢ ሀሳብ ይመስለኛል። በዚህ ሰዓት በደል በደረሰባቸው አሰቃቂና የጭካኔ ጥቃት ለደረሰባቸው ወገኖች በእነሱ ዓይንስ ተጠያቂነት ይኖራል ወይ? በተደጋጋሚ እየደረሰ ያለ ጥቃት ነው። አንድ ቦታ የሚደርስ ጥቃት የሚጠየቅ ስለሌለ ሌላ ቦታ ሲደገም እናያለን። በአጭር ጊዜ ውስጥ በበርካታ ቦታዎች የብዙ ሰዎች ሕይወት በከንቱ አልፏል። ሌላ ጊዜ የማይደፈሩ የሚመስሉ የእምነት ቤቶች ጥቃት ሲሰነዘርባቸው እያየን ነው። ተጠያቂነት በሌለበት ዘለቄታ ያለው መረጋጋትም ለዘላቂ ሰላምም ዋስትና አይኖርም አይኖርምና በሌሎች ላይ በኃይል የሚፈጸም በደል መቼ ነው በደል ፈጻሚውን ተጠያቂ የሚያደርገው? በእርቀ ሰላም ኮሚሽኑ እንደሚሳተፍ የሰላም ተሟጋች ብቻ ሳይሆን እንደ ህግ ባለሙያም ጭምር ክቡራትና ክቡራን አድማጮች የእርቀ ሰላም ኮሚሽን ምክትል ሰብሳቢ የትነበርሽ ንጉሴ የሚያወያየው የአሉላ ዝግጅት አላበቃም። በነገው ምሽት ይቀርባል።